የአሜሪካ ድምጽ ነው። በ22 በ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ታህሳስ 12 2015 ዓ.ም ዝግጅታችን ጀመረ። ጦርነት በተካሄደባቸውና በነበረባቸው የአፋር አካባቢዎች የደረሰው ውድመት የጤናና የትምህርት አገልግሎቶች ላይ ተጽዕኖ መፍጠሩን ነዋሪዎች ገለጹ። አፋር ክልል ለደረሰው ጉዳት የሚከራከርን ሆነ ሪስፖንስ የምሰጥ አካል የለም። በተለይ ሰሜን ዞን ላይ እስካሁን ኔትወርክ የለም፣ መብራት የለም። ጤና ተቋማትም ሆነ ትምህርት ተቋማት ደግሞ እስካሁን ስራ አልጀመሩም። ከበርሃ ላይ አካባቢ ያነጋገር ነው። አንድ ነዋሪ ነው። ሙሉ ዘገባውን በአብይ ርዕስ ይዘን እንመለሳለን። ሌሎች በዛ ያሉ ቅንብሮችንም ለምሽቱ ይዘንላቸዋል። ጤና ይስጥልኝ፣ እንደምናመሻችሁ። የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርናል። ሲሳይ አሸናፊና ግርማ ደገፋው ለራዲዮ በቴሌቪዥን የሚሆኑ ዝግጅቶችን ምስልን ከድምጽ ጋር በማዋሃድ አብረውን ያመሻሉ ዛሬ ስመኝሽ የቆየ የዌብና ማህበራዊ ገጽ ፕሮዲውሰራችን ናት። እስከ ምሽቱ አራት ሰዓት ድረስ በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብራችሁን እንድትቆዩ እንጠይቃለን። አብራችሁን ቆዩ። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤኒውስ ዶት ኮም ላይ በቀጥታ ታገኙታላችሁ። እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ ብትገቡ ስርጭታችን በቀጥታ እየተላለፈ ይገኛል። ሃሽታግ ቪኦኤ አምሀሪክ የትዊተር ገጻችን ነው። ተከተሉን፣ ተነጋገሩ፣ አስተያየቶቻችሁን አጋሩን አሁን የምሽቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ። ከምሽቱ ዜና ጋር እንግዶ ወሌ ነኝ። የኢትዮጵያ ፌዴራል መንግስት ባለሥልጣናትና የትግራይ ክልል ተወካዮች ቀጣይ የሰላም ስምምነት ሂደቶችን በተመለከተ ንግግር ለማድረግ በኬንያ መዲና ናይሮቢ እንደተገናኙ ተሰምተዋል። የቪኦኤው መሐመድ ዩሱፍ ከናይሮቢ ከላከው ዘገባ መረዳት እንደተቻለው ሁለቱ ወገኖች ለንግግር የተቀመጡት በአንዳንድ የክልሉ አካባቢዎች ሰብአዊ እርዳታ ለማድረስ አስቸጋሪ ሆኗል፣ ምክንያቱም የኤርትራ ወታደሮች አሁንም በክልሉ በመገኘታቸው ነው፣ በማለት የትግራዩ ወገን ክስ በሚያቀርብበት ወቅት ነው። ለትግራይ የሚወግኑ መገናኛ ብዙኃን የክልሉ ባለሥልጣን አትንኩት መዝገቡ የኤርትራ ወታደሮች በሲቪሎች ላይ ያደርሳል ያሉትን ጥቃትና ዘረፋ በተመለከተ የፌዴራሉ መንግስት መፍትሄ እንዲሰጥ ጠይቀዋል ማለታቸውን መሐመድ ዩሱፍ በዘገባው አመልክቷል። በመቀጠል ላይ ነው የተባለው ግጭት የሰላም ስምምነቱን እንዳያስተጓጉል ጉዳዩን የሚከታተሉ ባለሙያዎች ስጋት አድሮባቸዋል ሲል ዘገባው አክሏል። የሰላም ስምምነቱ የሰብአዊ እርዳታ እንዲደርስና የስልክና ባንክ አገልግሎት እንዲቀጥል አስችሏል ሲል ሪፖርቱ አስታውሷል። በአፋር በትግራይና በአማራ ክልሎች ከስምንት ሚሊዮን በላይ የሚሆኑ ሰዎች የሰላም ስምምነቱ ከተፈረመ ወዲህ እርዳታ አግኝተዋል ሲል የፌዴራሉ መንግሥት ያስታውቃል። የሁለቱ ወገን መሪዎች የሰላም ስምምነቱ ተግባራዊ በሚደረግበት ጉዳይ ላይ ለመነጋገር በተከታታይ ሲገናኙ ቆይተዋል። ዛሬ ናይሮቢ የተጀመረው ስብሰባ በዚህ ሳምንት መጨረሻ ይጠናቀቃል ተብሏል። ባለፉት ስድስት ሳምንታት ውስጥ የኮቪድ-19 ስርጭት በከፍተኛ ሁኔታ መጨመሩን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታወቀ። ስርጭቱን በተመለከተ ለአሜሪካ ድምፅ ማብራሪያ የሰጡት የኢንስቲትዩቱ ዋና ዲሬክተር ዶክተር መሳ ኃይሉ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ አሳስበዋል። ፀሐይ ዳምጠው ተከታዩን ዘገባ አልቃለች። በኢትዮጵያ የህብረተሰብ ጤና ኢንስቲትዩት እና በጤና ሚኒስቴር ከሰሞኑ እየወጡ ያሉ የኮቪድ-19 ዕለታዊ መረጃዎች የቫይረሱ ስርጭት እየጨመረ መሆኑን የሚያመላክቱ ናቸው። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ለአሜሪካ ድምጽ እንዳብራሩት ደግሞ የስርጭቱ መጠን በጣም ከፍተኛ ነው። እሱ ያው ጨምሯል። ኮቪድ አሁንም ቢሆን አልቆመም፣ የመጨመር አዝማሚያ አለ። በቁጥር ደረጃ ባለፈው ከሁለት ስድስት ሳምንታት ውስጥ የመጨመር አዝማሚያ አለ። ክትክል የደረገ የሚላሽም የጤና አጠባበቅ ትምህርትም የተሰጠ ነው ያለውና እና መዘናጋቱ ያው መቀነት ያስፈልጋል እና ይህንን ነው ምንለው። የጉንፋን የኢንፍሉዌንዛም ሆነ የኮቪድ አስራ ዘጠኝ በሽታዎች ተላላፊ መሆናቸውን መገንዘብ እንደሚገባ ያስታወሱት ዳይሬክተሩ መከላከልና ከተያዙም በኋላ ወደ ሌላ ሰው እንዳይተላለፍ መጠንቀቅ እንደ እንደሚገባ አሳስበዋል። የኮቪድ መከላከያ ክትባት በየጤና ተቋማቱ እየተሰጠ መቀጠሉንም ዶክተር መሳይ ጠቅሰዋል። ህብረተሰቡም በአቅራቢያ ወደሚገኙ ጤና ተቋማት በመሄድ መከተብ እንደሚችል ተናግረዋል። በሌላ በኩል በአዲስ አበባና በሌሎች የሀገሪቱ አካባቢዎች በጉንፋን የሚያዙ ሰዎች ቁጥር ጨምረዋል ሲሉ አንዳንድ ነዋሪዎች ተናግረዋል። ጉንፋን ከያዛቸው አንድ ወር ከአንድ ሳምንት እንደሆናቸው የሚናገሩት የከተማዋ ነዋሪ ሄሮት በአምላክ ህመሙ ከበፊቱ ከበድ ያለ መሆኑን አስረድተዋል። ሰሞኑን የያዘን ጉንፋን ሌለያ ከጉንፋኑ ለየት የሚያደርገው የመቆረጥ አጠም፣ ማስነጠስ፣ ኩሳትና ብርድ ብርድ የማለት ስሜት አለው። ራስ ምታቱ ኃይለኛ ነው። በፊት አሁን ቅሽር እንጠጣለን፣ ሻይ በሎሚ እንጠጣለን፣ ማር በሎሚ እንበላለን ይቀል ነበር ወዲያው። አሁን ግን ምንም አልቀለለም እ ከባድ ነው ሰሞኑን እየታየ ያለው ጉንፋን ከኮቪድ-19 ጋር ግንኙነት እንዳለው የጠየቅናቸው የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ተከታዩም ብለዋል። የተለመደው የኢንፍሉዌንዛና የጉንፋን ተህዋስያን እንደሆኑ ለይተናል፣ በብሔራዊ የኢንፍሉዌንዛ ላቦራቶሪ። እነዚህ በተለይ የዝናብ ወቅት ማብቃቱን ተከትሎ ይከሰታል። ብዙ ጊዜ እየታየ ያለው የጉንፋን ስርጭት ወቅታዊ መሆኑን የጠቆሙት ዳይሬክተሩ ከሰው ወደ ሰው እንዳይተላለፍ ጥንቃቄ ማድረግ እንደሚያስፈልግ ግን መክረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ሶማሊያ ላይ እያንዣበበ ያለው ቸነፈር በሚቀጥሉት ወራት ከአቅም በላይ ወደ ሆነ አደጋ እንዳያመራ ዓለም አቀፉ ማህበረሰብ ያልተቋረጠ ግዙፍ እርዳታ ሊያደርግላት እንደሚገባ የተባበሩት መንግስታት ድርጅት ተቋማት አሳሰቡም። ከጄኔቫ ሊዛ ሽላይን ለቪኦኤ ላከችውን አጭር ዘገባ ቆንጅታ አየት አቅርበዋለች። ሶማሊያ ዘንድሮ ከዓለም አቀፉ ማህበረሰብ ግዙፍ እርዳታ ስላገኘች ህዝቧ ላይ የተደቀነውን ቸነፈር ማዘግየት ችላለች። በሚቀጥለው 2023 ዓመተ ምህረት ግን ብዙ ህዝቧ ለቸነፈር መጋለጡ እንደማይቀር እየተነገረ ነው። ድርቁ ከገባ አምስት ዓመት ተቆጥሯል። የምግብ ዋጋ እጅግ አሻቅቧል። ግጭቶቹም ተባብሰዋልና ሚያዝያ ሲመጣ ለአጣዳፊ የምግብ ዋስትና ችግር የሚጋለጠው ሰው ቁጥር 8 ነጥብ 3 ሚሊዮን ይደርሳል ተብሏል። እጅግ አደገኛ ለሆነ ረሃብ የሚጋለጡት ሶማሊያውያን ቁጥር ሰኔ ወር ላይ ወደ 700 ሺህ እንደሚያሻቅብ በቅርቡ የተባበሩት መንግስታት ድርጅት ያወጣው ግምገማ ያሳስባል። ሰብአዊ እርዳታ በብዛት ሳይቋረጥ ካልገባ አንዳንዶቹ አካባቢዎች ላይ የለየለት የረሃብ ቸነፈር እንደሚከሰት ሪፖርቱ ያስጠነቅቃል። ኢትን ፒተርሽሚት በሶማሊያ የተባበሩት መንግስታት የምግብና ግብርና ድርጅት ፋኦ ተጠሪ ናቸው። ሶማሊያ ውስጥ እንደ አውሮፓውያን አቆጣጠር በ2011 የደረሰው ነገር እስካሁን ያባንነናል። ያ አሁን መደገም የለበትም ብለዋል። ሁለት ሺ አስራ አንድን መለስ ብለን ብናስታውስ እኛ ቸነፈር ገብቷል ብለን አወጅን። ያወጅነው ግን በረሃብ ምክንያት ካለቁት ሰዎች መካከል ግማሹን ቁጥር የሚይዙት ከሞቱት በኋላ ነው። ይህን ደግሞ በሪፖርቶቻችን ደጋግመን ገልጸናል። በዚያ ዓመት ከሩብ ሚሊዮን የሚበልጡ ሶማሊያውያን በረሃብ አልቀዋል። ግማሹ ከአምስት ዓመት በታች የሆኑ ሕጻናት ናቸው። ለከበደ የረሃብ አደጋ ከተጋለጡት መካከል የገጠር ማህበረሰቦች ይገኙባቸዋል። አርብቶ አደሩና ገበሬው በድርቁ ምክንያት እርዳታ ፍለጋ በከተሞች ወደሚገኙ መጠለያዎች ተሰደዋል። ከብቶቻቸው ካለቁባቸው፣ ካላረሱ ረሃቡን ሊከላከሉ እንደማይችሉ የፋኦ ተጠሪ ፒተር ሽሚት ያስረዳሉ። The children's nutrition, and we mentioned that before, is directly linked to the health and productivity... <laughs> ካለፈው ዓመት ጀምሮ እጅግ ብዙ የቀንድ ከብቶቻቸው አልቀውባቸዋል። አሁን ትልቁ ስጋታችን አንድ ነጥብ ስምንት ሚሊየን ህጻናት ለተመጣጠነ ምግብ ጦት መጋለጣቸው ነው። እስካሁን ሲወጡ የነበሩትን የከባድ ቸነፈር ትንባያዎች በሰብአዊ እርዳታዎች አማካይነት ለመከላከል ተችሏል። አሁንም እርዳታው ከፍ ተደርጎ መቀጠል እንዳለበት ነው የመንግስታቱ ድርጅት ያሳስበው። ከዛው ከሶማሊያ ሳንወጣ በኤርትራ ስልጠና ላይ የነበሩ የሶማሊያ ወታደሮችን የያዘ አውሮፕላን በሞቃዲሾ ዓለም አቀፍ አየር ማረፊያ መድረሱን የአገሪቱ መከላከያ ሚኒስትር ዛሬ አስታውቀዋል። ሚኒስትሩ አብዱል ቃድር መሐመድ ኑር ለቪኦኤ ሶማሌኛ ክፍል እንዳረጋገጡት የመጀመሪያው ዙር ወታደሮችን የያዘ አውሮፕላን ሞቃዲሾ መድረሱንና በሺ የሚቆጠሩ ወታደሮችን የመመለሱ ሥራ በመጪ ቀናቶች ውስጥ እንደሚጠናቀቅ ተናግረዋል። ጥሩ ሞራል ላይ ይገኛሉ፣ ደስተኞች ናቸው፣ የሞቀ አቀባበልም ተደርጎላቸዋል ሲሉ አክለዋል ሚኒስትሩ። የሶማሊያ መንግስት አምስት ሺህ የሚሆኑ ወታደሮቹን በኤርትራ እንዲሰለጥኑ አድርጓል። አንዳንዶቹ ወታደሮች በልዩ ተዋጊ ኃይል፣ ሌሎቹ ደግሞ በባህር ኃይል እና በአየር ኃይል መስክ ሰልጥነዋል ተብሏል። ዛሬ በመጀመሪያው ዙር ምን ያህል ወታደሮች እንደተመለሱ ባለስልጣናት ከመግለጽ ተቆጥበዋል። የመከላከያ ሚኒስትሩ አብዱልቃድር መሐመድ ኑር እንዳሉት የወታደሮቹ መመለስ በአልሸባብ ላይ የሚደረገውን ዘመቻ ያጠናክረዋል ሐዋሪጅ ሲሉ የጠሯቸውን የአልሸባብ ተዋጊዎችን ለመደምሰስ ጉልበት ይሆናል ሲሉ ተደምጠዋል ሚኒስትሩ። የአገሪቱ ፕሬዝደንት ሳሳን ሼክ መሐመድ በኤርትራ ያሉ ወታደሮቻቸው በዚህ ወር ወደ አገራቸው መመለስ እንደሚጀምሩ ትናንት አስታውቀው ነበር። ፕሬዝደንቱ ወታደሮቹን ኤርትራ ድረስ በመሄድ ሁለት ጊዜ ጎብኝተዋቸዋል። ለስልጠና ኤርትራ የነበሩት የሶማሊያ ወታደሮች በሰሜን ኢትዮጵያ በነበረው ጦርነት ሳይሳተፉ አይቀርም የሚል ያልተረጋገጠ ወሬ ለወራት ሲሽከረከር መቆየቱ የሶማሊያውን መንግስት ከወታደሮቹ ቤተሰቦች ጋር ቅራኔ ውስጥ ከቶ ነበር። የቪኦኤው ሶማሊኛ ክፍል ወታደሮቹ ወደ ትግራይ ስለመላካቸው ምንም ማስረጃ እንዳላገኘ በሪፖርቱ ጠቁሟል። ወታደሮቹ ወደ ኤርትራ የተላኩት ከሶስት ዓመት በፊት ነው። በየመን ለስምንት ዓመታት የተካሄደ ባለው ጦርነት ተፋላሚ ወገኖች የያዟቸውን በሺ የሚቆጠሩ እስረኞች መጎብኘቱን ቀይ መስቀል ዛሬ አስታውቋል። ጉብኝቱ ለእስረኞች ልውውጥ ጥርጊያ መንገድ ይከፍታል ተብሏል። የቀይ መስቀል የቀጠናው ኃላፊ ለአሶሴትድ ፕሬስ እንደገለጹት የድርጅቱ አባላት ለአስር ቀናት በሳውዲ አረቢያ እና በየመን ባደረጉት ጉብኝት ሦስት ሺህ አራት መቶ የሚሆኑ እስረኞችን ተመልክተዋል። በዓለም አስከፊ ቀውስን ያስከተለ ነው በተባለው የየመኑ ግጭት ከአንድ መቶ 50 ሺህ ሰዎች በላይ አልቀዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ወታደራዊ መፈንቅለ መንግሥት ማክሸፏንና የፕሬዝደንት አዳማ ባሮውን አስተዳደር ለመገልበጥ አሲረዋል የተባሉ አራት ወታደሮችን በቁጥጥር ስር ማዋሏን ጋምቢያ ዛሬ አስታውቃለች። የጋምቢያ መንግሥት በዛሬ ባወጣው መግለጫ እንዳስታወቀው ትናንት ማክሰኞ በተካሄደው ወታደራዊ ዘመቻ ነው አራቱ ወታደሮች በቁጥጥር ስር የዋሉት። አንዳንድ የጋምቢያ ወታደሮች በዲሞክራሲያዊ መንገድ የተመረጠውን መንግሥት ሊገለብጡ አስበው ነበር ብሏል። መንግስት ዛሬ ባወጣው መግለጫ ሁለት ነጥብ አምስት ሚሊዮን ህዝብ ባላትና ሙሉ ለሙሉ በሚባል በሴኔጋል በተከበበችው ትንሿ ምዕራባዊ አፍሪካ አገር መንግሥት ግልበጣ የተለመደ አይደለም። ሮይተርስ ዛሬ ከስፍራው የመንግሥትን መግለጫ ጠቅሶ እንደዘገበው ተባባሪ ናቸው የተባሉ ሦስት ሌሎች ሰዎችን ሰራዊቱ በማደን ላይ ነው። በቀድሞው የሴኔጋል ፕሬዚደንት የህያ ጃምህ ወታደራዊ አማካሪ የተመራ ነው የተባለ መፈንቅለ መንግስት በፕሬዚደንት አዳማ ባሮው ላይ አሲረዋል የተባሉ ስምንት የቀድሞ የጋምቢያ ወታደሮች ከሶስት ዓመት በፊት በእስር ተቀጥተዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ዋሽንግተንን ለመጎብኘት በጉዞ ላይ ናቸው። በጉብኝታቸውም በዋይት ሃውስ ከፕሬዚደንት ጆ ባይደን፣ ከካቢኔያቸው እና ከብሔራዊ ጸጥታ ቡድናቸው ጋር እንደሚገናኙ ይጠበቃል። በተጨማሪም ለሁለቱ የአሜሪካ ምክር ቤቶች ማለትም ለህግ አውጪውና ለተወካዮች ምክር ቤት በጋራ ንግግር ያደርጋሉ ተብሏል። ሩሲያ ሀገራቸውን ከወረሮች ወዲህ ዘሌንስኪ ወደ ውጭ ጉዞ ሲያደርጉ የመጀመሪያው ነው። ፕሬዚደንት ዘሌንስኪ ዛሬ በማለዳ በላኩት የትዊተር መልእክት ወደ አሜሪካ በመጓዝ ላይ መሆናቸውንና ዓላማውም የዩክሬንን የመከላከያ አቅም ለማጠናከር መሆኑን ጠቁመዋል። አንድ የባይደን አስተዳደር ከፍተኛ ባለስልጣን ለዜና ሰዎች እንደተናገሩት ዜሌንስኪ ወደ አሜሪካ ያቀኑት ፕሬዚደንት ጆ ባይደን ባደረጉላቸው ጥሪ መሰረት ነው። ባለስልጣኑ እንዳሉት ዜሌንስኪ ከአሜሪካ ባለስልጣናት ጋር በሚያደርጉት ውይይት በጦር ሜዳ ስለሚኖረው የወደፊት ስልት በጥልቀት ይወያያሉ። በተጨማሪም አሜሪካና አጋሮቿ ማቅረብ ስለሚገባቸው የጦር መሳሪያዎች እንዲሁም ስልጠና ይነጋገራሉ ከሩሲያ የሚመጣውን የሚሳይልና የድሮን ጥቃት ለመመከት አሜሪካን አጋሮቿ የአየር መቃወሚያ መሳሪያዎችን እንዲያቀርቡላቸው ዘሌንስኪ በተደጋጋሚ ሲጠይቁ ሰንብተዋል። ይህ በእንዲህ እንዳለ በሩሲያ ጦር ውስጥ ያለውን ተዋጊ ኃይል ወደ 1.5 ሚሊዮን መጨመር እንደሚያስፈልግ የሩሲያው መከላከያ ሚኒስትር ሀሳብ አቅርበዋል። ፑቲን በበኩላቸው አገራቸው በሚቀጥለው ወር በዓለም ተወዳዳሪ የሌለው ያሉትን ዚርኮን ሃይፐርሶኒክ ሚሳይል እንደምትታጠቅ ይፋ አድርገዋል። የሩሲያን ተዋጊ ኃይል ወደ 15 ሚሊዮን ማሳደግ አስፈላጊ ነው፣ 695 ሺ የኮንትራት ወታደሮችን ጨምሮ ሲሉ በአንድ ስብሰባ ላይ የመከላከያ ሚኒስትሩ ሰርጌይ ሾይጉ ለፕሬዚዳንት ቭላድሚር ፑቲን ሐሳብ አቅርበዋል። ፑቲንም በሐሳቡ ተስማምተዋል። ይህ በእንዲህ እንዳለ በዩክሬን ያለው ጦርነት በጋራ የፈጸምነው አሳዛኝ ድርጊት ቢሆንም ተጠያቂዎቹ ዩክሬንና አጋሮቿ ናቸው ሲሉ ፑቲን ዛሬ ተናግረዋል የእኛ የፖሊሲ ውጤት ሳይሆን የሶስተኛ ሀገራት ፖሊሲ ውጤት ነው ሲሉ በአገሪቱ ቴሌቪዥን በቀጥታ በተላለፈና ከከፍተኛ ወታደራዊ ባለስልጣን ጋር ባደረጉ ስብሰባ ተናግረዋል። ፑቲን በዚህ ስብሰባ ላይ የሩሲያን የውጊያ ብቃት ማሳደጋቸውን እንደሚቀጥሉና ይህም የኒውክሌር ኃይል ዝግጁነትን ማሻሻል እንደሚያካትት ተናግረዋል። በሚቀጥለው የአውሮፓውያን ወር መጀመሪያ ላይ ሩሲያ ዚሮን ሃይፐርሶኒክ ሚሳይል እንደምትታጠቅና ይህም በዓለም ተወዳዳሪ እንደሌለው ፑቲን ጨምረው ይፋ አድርገዋል። አድማጮች ለምሽቱ ያስኩት ዜና በዚሁ ተጠቃሏል። ከቀሪ ፕሮግራሞች ጋር አብራችሁን ቆዩ። መልካም ምሽት። እንግዲህ ወልድን ለዓለም ዜናዎቹ እናመሰግናለን። በ22፣ 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ይቅርታ፣ ዛሬ ረቡ የሚተላለፍላችሁን የታህሳስ 15 2015 ዓ ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በቪኦኤ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለዕለቱ ወደያዝነው አብየር ዘገባችን እንለፍ። በቀዳሚ የአብይ ርዕስ ዘገባችን ወደ አፋር ክልል ነው የምንወስዳችሁ። በአፋር ክልል የተከሰተውን የኩፍኝና የወባ በሽታ ለመከላከል እየተሰራ መሆኑን የክልሉ ጤና ቢሮ አስታውቋል። ጦርነት በነበረባቸው የአፋር አካባቢዎች የደረሰው ውድመት የጤናና ትምህርት አገልግሎቶች ላይ ተጽዕኖ መፍጠሩን ነዋሪዎች አስታውቀዋል። አስተያየታቸውን ለአሜሪካ ድምጽ የገለጹ የአካባቢው ነዋሪዎች ጦርነቱ በተቋማት ላይ ባደረሰው ውድመት የጤና አገልግሎት በበቂ ሁኔታ እየተሰጠ አይደለም አይደለም፣ ህጻናት ከሁለት ዓመት በላይ ከትምህርት ውጪ ሆነዋል ብለዋል። በተለይ ወባና የኩፍኝ በሽታዎች ከቅርብ ጊዜ ወዲህ በስፋት መታየታቸውን ስጋታቸውን እንዳባባሰውም ጠቁመዋል። የጤና ተቋማቱ በቀድሞ አቅማቸው ልክ መንቀሳቀስ ባይችሉም መሰረታዊ የአገልግሎት በሚሰጡበት ደረጃ ግን የማቋቋም ስራ እየተሰራ መሆኑን የክልሉ ጤና ቢሮ ጠቁሞ የወባና የኮፍኝ በሽታዎችን ስርጭት ለመቆጣጠርም ክትባት እየተሰጠ የአጎበር ስርጭትም በዘመቻ መልክ እየተከፋፈለ መሆኑን ጠቅሷል። የክልሉ ትምህርት ቢሮ ዳስንም ጨምሮ ሌሎች አስፈላጊ የሆኑ አማራጮችን በመጠቀም የመማር ማስተማሩ ሂደት እንዲቀጥል እያደረገ መሆኑንም ገልጿል። ይህንን ዘገባ ያጠናቀረው መስፍን አድራጌ ነው። ዝርዝሩን እንደሚከተለው Nasa so macho, በአፋር ክልል ኬልበቲ ረሱ ዞን የበረሃሌ ወረዳ ነዋሪው ሰዲቅ ሁሴን አፋር ክልል በተለይም ሰሜናዊ ዞን በጦርነቱ የደረሰበት ጉዳት ከፍተኛ ቢሆንም ዓለም አቀፉ ማህበረሰብ ትኩረት ነፍጎታል። በዚህም ህዝቡ በመሰረታዊ አገልግሎቶች አለመሟላት እየተቸገረ ነው ብለዋል። የሰሜኑ ጦርነት ትግራይም አፋርም አማራም ጎድተዋል። በተለይ አሁን እኛ ክልል ላይ ከዞን ሁለት ሰሜኑ ዞን እና ደግሞ መካከለኛው አፋር ዞን ላይ ከፍተኛ ጉዳት ትምህርት ተቋማት ላይም ጤና ተቋማት ላይም አጠቃላይ መሰረተ ልማት ላይ ከፍተኛ ጉዳትና ውድመት ነው የደረሰው። እሱ ብቻ ሳይሆን እስካሁን ሰዓት ትግራይ ክልል ላይ ዓለም አቀፍ ኮሚኒቲው ትኩረት ሰጥቶ የሚከራከርለት ትግራይ ክልል ነው። አፋር ክልል ላይ ያልደረሰው ጉዳት የሚከራከር ሆነ ሪስፖንስ የምሰጥ አካል የለም። በተለይ ሰሜን ዞን ላይ እስካሁን ኔትወርክ የለም፣ መብራት የለም። ጤና ተቋማትም ሆነ ትምህርት ተቋማት ደግሞ እስካሁን ስራ አልጀመሩም። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በወቅታዊ ሁኔታዎች ላይ የዛሬ አራት ቀን ያወጣው ሪፖርት ግን ጦርነት የነበረባቸው የአፋርና አማራ አካባቢዎችን መልሶ ማቋቋሙም ሆነ ድጋፉ ማደጉን ይዘረዝራል። ይሁን እንጂ ጸጥታቸው ወደ ተሻሻለባቸው አካባቢዎች የሚመለሱ የህብረተሰብ ክፍሎችን ለማገዝ ተጨማሪ ድጋፍ ያስፈልጋል ብሏል። በእነዚህ አካባቢዎች ያለውም የመሰረተ ልማት አቅርቦት ውስን መሆኑን በማስታወስ በኪልበት ረሱ ዞን ሁለት ነዋሪ የሆኑት መሐመድ አህመድም በመሰረተ ልማቶቹ ላይ ደርሷል ያሉት ውድመትና ዘረፋ በዞኑ በሚገኙ ስድስት ወረዳዎች ውስጥ ያሉ ነዋሪዎችን ለከፋ ማህበር ና ኢኮኖሚያዊ ጉዳት እንደዳረጋቸው አመልክተዋል። መጋሌ፣ አብዓላ፣ ረብሲ፣ ኮነባ፣ በረሐሌ፣ ዳሎ ይሄ ስድስት ወረዳ ላይ የነበረው የትምህርት ቤቶቹን የውሃም ቴናከላም ብዙ ነገሮቱ ተበላሽዋል፣ ተዘርፏል። አቶ ሳዲቅ በሌላ በኩል የጤና ተቋማትን ለማስጀመር ፍንጮች ቢታዩም አሁንም ህዝቡ ለከፋ ችግር ተዳርጓል ነው ያሉት። ሰሞኑን የአብዓላ ሆስፒታል እና በረሐሌ ሆስፒታል እንቅስቃሴ እያደረገ ቢሆንም እስካሁን ማህበረሰቡ ለመታከም እንኳ ወደ ስድስት ስድስት መቶ ኪሎ ሜትር አቋርጠው ጅቡቲ ሆስፒታል ነው መጡት። ትምህርትም ደግሞ አልተጀመረም። ከቀናት በፊት ስማቸውን መግለጽ ያልፈልጉ አስተያየት ሰጪ በህክምና እጦት ሰዎች እየሞቱ መሆናቸውን ለአሜሪካ ድምጽ ገልጸው ነበር። እናቶች ደግሞ በመድሃኒት እጦት በወሊድ ምክንያት ይሞታሉ። ራሱ ከዳሎል ወረዳ ከአንድ ሁለት ወር በፊት ወደ ሀያ የሚሆኑ ህጻናቶች በመድኃኒት እጦት ህይወታቸው አልፏል ማለት ነው። እንደውም ደግሞ ኮነባ ወረዳ ላይ ከሁለት ሳምንታት በፊት ከአምስት በላይ የሆነ እናቶች በወ ወለድ ምክንያት ሞቷል። ይሄ ደግሞ የሆነው ጤና ሰርቪስ የለም። በዚህ ጦርነት ምክንያት ህዝቡ በጣም እየተቸገረ ነው። ሆሞኔትራን አክሴሱ ያን ይህል አይደለም። አስተያየት ሰጪዎቹ በተለይ ከቅርብ ጊዜያት ወዲህ በስፋት የሚስተዋለው ወባና የኩፍኝ በሽታ ካለው የጤና አገልግሎት አሰጣጥ አለመመጣጠን ጋር ተያይዞ የከፋ አደጋ እንዳያስከትል ስጋታቸውን ገልጸዋል። የክልሉ ጤና ቢሮ ኃላፊ ያሲን ሀቢብ ኩፍኝ መከሰቱን አረጋግጠው ክትባትና ህክምና እየተሰጠ መሆኑን ጠቁመዋል። ኩፍኝ ወደ ሶስት ወረዳዎች ላይ ነው የታዩት እዛ ሶስት ወረዳዎች ላይ ዘመቻ በማካሄድ ህጻናት ልጆች ሙሉ ለሙሉ እዛ ወረዳዎች ላይ እንዲከተቡ አድርገናል። የተያዙት ልጆች ደግሞ በፍጥነት በተንቀሳቃሽ ህክምና ቡድን በማሰማራት በየቀበሌው ገብተው እንዲሰሩ እና አገልግሎት እንዲሰጡ እያደረግን ነው ያሳለፍ ነው። ከዛ ተነስተን አሁን በአገር ደረጃ የኩፍኝ ዘመቻ ልናካሄድ ነው። በአገር ደረጃ ነገ ነው የሚጀምረው ሐሙስ። እኛ ደግሞ አጠቃላይ በክልል ደረጃ እያካሄድን ነው። አርባውም ወረዳ ሁሉም ጤና ተቋማት ላይ ማለት ከሁለት መቶ አምሳ አምስት ሺ ከሶስት በላይ ህጻናትን የሚያዳርስ ማለት ነው። ከስድስት ወር እስከ አምስት አመት በታች ኦቻ በሪፖርቱ እንዳመለከተው ኩፍኝ በተለይ በአድአር፣ ዳሊፋጊ፣ ገላሎ፣ ሀደሌ ኤላ እና ሚሊ አካባቢዎች ተከስቷል። በክልሉ ያለው ከፍተኛ የተመጣጠነ ምግብ እጥረት የኩፍኝ ተጠቂዎችን ቁጥር በእጥፍ ሊጨምረው እንደሚችል ስጋቱን ያመለከተው ሪፖርቱ ክልሉ ለህይወት አሳሳቢ ከሆነ አደጋ ጋር እንዲጋፈጥ አድርጎታል ብሏል። በሌላ በኩል ከፍተኛ ቁጥር ያለው ነዋሪ በወባ ስለመጠቃቱ ነው ቢሮ ኃላፊው ያረጋገጡት። ወባው ኦፍኮርስ እሱ በጣም ቻሌንጅ እያደረገን ያለ ነው። ትንኛም የተለየች ነች፣ ከበፊቱ ትንሽ የተለየች ነገር እየተጠና ነው። በእርግጥ እንደ ሀገርም ግን እሷ በየጊዜው ወረርሽኝ እያመጣችብን እያስቸገረችን ነው ያለችው። ስቲል ግን መከላከል ነው ወባ መስ ስለዚህ፣ ዋጎበር ሰራጨን ነው የምንገኘው። መድኃኒቱም ተመሳሳይ እየሰጠን ነው የምንገኘው። ክፍትቶችና ችግሮች እንዳሉ ሆነው ተጨማሪ ሞት የባሰ ችግር እንዳይፈጠል ከፍተኛ ርብርብ እንደ መንግስት እንደ ጤና ቢሮ እያደረግን ነው። እየተጠናቀቀ ባለው የፈረንጆቹ ዓመት ብቻ ከ66,000 በላይ ሰዎች በወባ ስለመያዛቸው የኦቻ ሪፖርት ያመለከተ ሲሆን በቅርብ ሳምንት ብቻ ከ2600 በላይ ሰዎች በወባ መጠቃታቸውን አብራርቷል። በወባ የተያዙት ሰዎች ቁጥር ካለፈው ዓመት ተመሳሳይ ጊዜያት ጋር ሲነጻጽርም በ30 በመቶ ይበልጣል ነው የተባለው። ተደጋጋሚ ጦርነት በአካባቢው መደረጉን ያስታወሱት የአፋር ክልል ጤና ቢሮ ኃላፊ በዚህም ከ217 በላይ ሆስፒታሎች፣ ጤና ጣቢያዎችና ጤና ኬላዎች ላይ ዘረፋና ውድመት መድረሱን ጠቁመዋል። ጥበቃ ሚኒስትር ዲያስፖራውና የክልሉ መንግስት ባደረጉት ድጋፍ የወደሙትና ዘረፋ የተፈጸመባቸውን ጤና ተቋማት መልሶ ለማቋቋም እንቅስቃሴ እየተደረገ መሆኑን ጠቁሞ አብዛኞቹ አገልግሎቱን እንዲጀምሩ መደረጉን ጠቅሰዋል። የተወሰኑት ደግሞ ጉዳታቸው ከፍተኛ በመሆኑ መልሶ ለመገንባት ጥረት እየተደረገ ነው ብለዋል። ከዚህ በተጨማሪ ጤና ጣቢያዎችን ወደ ሆስፒታል በማሳደግ ቀዶ ጥገናን ጨምሮ ሌሎች አገልግሎቶች እየተሰጡ ስለመሆናቸው ነው ኃላፊው ያብራሩት። በራህሌ ጤና ጣቢያ ነው የነበረው ትጉዝና፣ ኦፕራሲዮን ለማድረግ ዱብቲ ሆስፒታል ነበር እስከ ዛሬ ድረስ የሚላከው። በአሁን ሰዓት ግን እዛው ያን ጤና ጣቢያ ወደ ሆስፒታል ከፍ አድርገን ሰርጀሪ ሁሉ እየሰራ ነው። ያን ሁሉ ቁስለኛ በዛ በኩል የነበረውን ቀጥ አድርገው ነው ያለው። ድሮ እስከ ሰመራ አምስት መቶ ኪሎ ሜትር ነው የሚላከው ማለት ነው። ጭፍራ ወረዳ ላይ ጤና ጣቢያ ነው የነበረው፣ ስም ወደ ሆስፒታል ከፍ አድርገናል። በሌላ በኩል በተለይ በአፋር ሰሜናዊ ዞን ጦርነቱ በትምህርት ቤቶች ላይ ባስከተለው ውድመት ተማሪዎች ከሁለት አመታት በላይ ትምህርት ማቋረጣቸው እየተነገረ ነው። በኪልበቲ ረሱ ዞን ሁለት ነዋሪ የሆኑት መሐመድ አህመድ የመጀመሪያው ወሰነ ትምህርት እየተገባደደ ቢሆንም በአፋር ሰሜናዊ ዞን በስድስት ወረዳዎች ትምህርት አለመጀመሩን አስታውቀዋል። የበረሃሊው አስተያየት ሰጪ አቶ ሰዲቅ በበኩላቸው ትምህርት ለመጀመርም ሆነ ከትምህርት በፊት መፈጸም ያለባቸው የስነ ልቦና ምክር አልተሰጠም፣ በክልሉ መንግስት በኩል የሚፈጸመው መልሶ የማቋቋምና የድጋፍ እንቅስቃሴ የደረሰውን ጉዳት ያህል አይደለም ብለዋል። በአፋር ክልል ትምህርት ቢሮ የመማር ማስተማር ዳይሬክተር ወልዱ ሀይሰማ ጦርነቱ ባስከተለው ውድመትና መፈናቀል ምክንያት የመ ማር ማስተማሩ ሂደት እንደተስተጓጎለ ተናግረዋል። ሰሜናዊ አፋር ብቻም ሳይሆን ፈንቲረሱ የሚባል ደግሞ ወደዚህ ወደ ዞን አራት የሚባል አካባቢም እንደገና ደግሞ ዞን አምስት በከፊል እንደገና ዞን አንድ ደግሞ አዳዓር ጭፍራና እንትን ጀምረው በከፊል ያው ጉዳት ከደረሰባቸው ወረዳዎች አንዱ ናቸው። እዛ ጋር የተፈጠረው ተጽዕኖ ደግሞ ሌሎቹም ላይም ደግሞ ችግር ፈጥረዋል። ምንድን ነው ችግር የፈጠረው አብዛኞቹ ተማሪዎች እዛ የነበሩት ተማሪዎች ወደዚህ ተሰዶ ሲመጣ የመሰረተ ልማት ችግርም በፊትም ስላለብን የመጨናነቁ ሁኔታዎች ከፍ ከፍተኛ የሆነ የተማሪዎች መጨናነቅ እንደ ክልልም ፈጥሮብናል። ያም ብቻ ሳይሆን ደግሞ ቀራ የምንላቸው ትምህርት ቤቶች ላይ ማህበረሰቡ ጋር እንደ መጠለያ የተጠቀሙባቸው ብዙ ትምህርት ቤቶች አሉ። ያ ትምህርት ቤቶች ላይ ደግሞ ከፍተኛ የሆነ ጉዳት ማድረስ ችሏል። ያ ለመማር ማስተማሩ ላይ ችግሮች ፈጥሯል። ያም ብቻ ሳይሆን ደግሞ ዓለም አቀፍ ማህበረሰብም ከማገዝ አኳያ ያሉት ችግሮች እስካሁን በተጠባጭ አመርቂ ውጤቶች የሉም። ኃላፊው በተለይ ችግሩ በተባባሰባቸው አካባቢዎች ዳስ በመዘርጋት የመማር ማስተማር ሂደቱን ለማስቀጠል ክልሉ ዝግጁ መሆኑን እንደ ክልል ምንድነው የተደረገው? በጣም ዳሜጅ የሆኑ ትምህርት ቤቶች አሉ። እሱን ትምህርት ቤቶች በጊዜያዊ ቴምፖራሪ ሸራዎችን ከተለያዩ ድርጅቶች ጋር በመተባበር ሸራ በመጠቀም ትምህርትን ያስጀመርንበት ሁኔታዎች አሉ። አሁን ኦልሞስት ሁሉም በሚባል ደረጃ መማር ማስተማሩ ዝግጅቱን አጠናቀን በግብዓት እንደ ክልል የምንችለው ግብዓት ይሄ የተማሪዎች መቀመጫ ወንበር፣ ብላክቦርድ የተለያዩ መተሪዎችን እንደ ትምህርት የሚጠቅሙ መተሪዎችን ከትምህርት ሚኒስትሪም በተገኘው ድጋፎች እኛ እንደ ክልል ደግሞ አስተባብረን ያለንን በጋራ አድርገን ትምህርቱ አሁን ኦልሞስት ውስጥ እየጀመረ ያለበት ሁኔታዎች አለ። ያው ቅድሚያ የምዝገባ ሲቀንም ስለነበረ እስካሁን የምዝገባ ሁኔታችን ጨርሰን መማር ማስተማሩ ይጀምራል። በቅርቡ ከስነ ልቦና ጋር ተያይዞ መምህራን የምክር አገልግሎት እንዲያገኙ መደረጉንም አክለው ጠቅሰዋል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትንታኔው መጽሔት ዝግጅታችን ወደ ትግራይ ክልል ነው የምናልፈው። በኢትዮጵያ ሰሜን ትግራይ ክልል የተደረሰበትን የኢትዮጵያ መንግስትና የህወሀት በጋራ የደረሱበት የሰላም ስምምነት በሁለቱ አመት ደም አፋሳሽ ጦርነት ከፍተኛ ጉዳት በደረሰባቸው በሚሊዮኖች የሚቆጠሩ ሰዎች ዘንድ ጥንቃጥ ጥንቃቄ የተሞላበት ተስፋን አሳድሯል ይላል ዘገባው። ሮይተርስ ነው ያጠናቀረው። ደረጀ ደስታ እንደሚከተለው ይዞታል። ለረዥም ወራት የዘለቀው ግጭት እጅግ ከፍተኛ ጉዳት አድርሷል። ብዙ ሰላማዊ ሰዎችም የሞቱባቸውንና የደረሰባቸውን ከባድ ጉዳት እያሰላሰሉ ነው። በሺዎች የሚቆጠሩ ሰዎችን የገደለው ሚሊዮኖችን ያፈናቀለውና ሺዎችን ለረሃብ አደጋ ያጋለጠውን ጦርነት ተከትሎ ህይወታቸውን እንደገና ለመገንባት ተስፋ የተገባላቸውን የእርዳታ ቃል እየተጠባበቁ ነው። በአገር ውስጥ ከተፈናቀሉት መካከል ታሪኳን ለቀይ መስቀል ያጋራችው ራሷን ለማዳን ልጆቿን በመያዝ ያለምንም ውሃና ምግብ ክልሉን ሁለት ጊዜ ለቃ በመሸሽ የወጣችው አዲጎሹ እንዲህ ትላለች። ከልጆቻችን ጋር ለመደበቅ ያለምንም ፍራሽ የምንጠጣው አንዲትም ብርጭቆ ውሃ ሳናገኝ የምናበስልበት ምንም ነገር ሳይኖረን ሕይወታችንን ብቻ ለማዳን ስንል ያልሄድንበት ቦታ የለም። አረጋውያን ከልጆቻቸው ጋር የነበሩ እናቶች እና እንዲሁም ሌሎች ብዙ ችግሮች ገጥሟቸዋል። ብዙዎችም ሞተዋል። ተግባራዊነቱ ገና ብዙ የሚቀረው የሰላም ስምምነት የጤና ቀውሱን ለመታደግ የሚያስችል ለእርዳታ አቅርቦት የሚሆን የተወሰነ ክፍተት ፈጥሯል። የቀይ መስቀል ተወካይ አሌክዛንደር ሱልጣን ካህን እንዲህ ይላሉ። ለጤና የሚያስፈልጉ ነገሮች በእርግጠኝነት ቅድሚያ የምንሰጣቸው ነገሮች ናቸው። በተቀባዩ ማህበረሰብ ብቻ ሳይሆን ከተፈናቃዮች መካከል የሰማ ነው። የምግብ ጉዳይ አለ እሱን በሚቀጥሉት ጥቂት ሳምንታት ከሚከፋፈለው ውስጥ ለእነዚህ ማህበረሰብ አባላት የምግብ አቅርቦት ድጋፍ እንሰጣለን። በአካባቢው በሚገኝ የጤና ማዕከል የምትሰራ ነርሷ ሰላማዊት ገብረ መስቀል የተባለች ለዓለም አቀፉ ቀይ መስቀል እንደተናገረችው ውድመት የደረሰባቸውን የጤና ተቋማቱን ወዲያውኑ መክፈት አስቸጋሪ መሆኑን በመግለጽ ሕክምናው የሚሰጠው ከተቋሙ ውጪ መሆኑን ተናግራለች። በተለይ አብ ማተርኒቲ ቀጥለው በወደሙ እነዚህ ህንጻዎች ውስጥ ምንም ነገር ማግኘት አልቻለም። በወሊድ አገልግሎት ክፍል ውስጥ ሶፋና የቤተሰብ ምጣኔ እሹግ እንኳን አልነበረንም። በተመላላሽ ህክምና ክፍል ውስጥ ራሱ ምንም አልነበረም። መደርደሪያ የለም፣ የጽዳት እቃዎች የሉም። የሌሉን ነገሮች በርካታ ናቸው። ከተቀበልነው ውስጥና ወደፊትም ከምናገኘው ድጋፍ ውስጥ ለማዋለጃው ክፍል ሶፋ የለንም። ኤሌክትሪክም ስለሌለን ኦክሲቶሲን የለንም ሌሎች ድጋፎችም የሚያስፈልጉ ቢሆኑም እጅግ በጣም የሚያስፈልጉት እነዚህ ነገሮች ናቸው። ዓለም አቀፉ ቀይ መስቀልና የኢትዮጵያ ቀይ መስቀል ማህበር ፈጣን ግምገማ በማካሄድ ለሃያ ሰባት ሆስፒታሎችን የጤና ተቋማት ለድንገተኛ ሕክምናና የመጀመሪያ ደረጃ ሕክምና ቀዶ ጥገና ሕክምና መስጫ እንዲሁም የምግብ ውሃና የንጽህና መጠበቂያ መገልገያዎችን ድጋፍ በማድረግ ላይ ናቸው። የአካባቢው የጤና ባለሙያ ገብረ መድህን በርሀ ያለው ችግርና አቅርቦቱ የማይመጣጠን መሆኑን በመግለጽ እንዲህ ይላሉ። ከአምስት ዓመት በታች የሆኑ ሕፃናት የተመጣጠነ የምግብ እጥረት አለባቸው። ከእነዚህ አንዳንዶቹ ሕፃናት በመድኃኒት ብቻ ልናደናቸው አንችልም፣ ምግብ ያስፈልጋቸዋል። ይሁን እንጂ እስካሁን ምግብ አልደረሰንም። ለሕፃናቱ ዛሬ መድኃኒት እንሰጣቸዋልን በሚቀጥለው ቀን እጅግ ውሰባቸው ተመልሰው ይመጣሉ። እየደረሰባቸው ያለውን ነገር እናውቃለን፣ ግን ምንም ልናደርግ አንችልም። ሕፃናት አደጋ ላይ ናቸው። የኢትዮጵያ መንግሥት በተደጋጋሚ በትግራይ የሰብአዊ እርዳታን አግዶ የቆየ በመሆኑ ችግሩ አሁንም ከአቅም በላይ መሆኑን ሮይተርስ በዘገባው አመልክተዋል። ወደ ተከታዩ ዘገባችን ነው የምንወስዳችሁ። ወደ ኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ የኮቪድ-19 ወረርሽኝ ከመከሰቱ በፊት ወደ ነበረው የንግድ እንቅስቃሴ አሁን በ2022 የታየ ሁኔታ ወደዛ የመመለስ ነገር አለው ሲል ለሮይተርስ ገልጿል። እንደሚከተለው የተጠናቀረውን ስመኝሽ ቆየ እንደሚከተለው ታቀርበዋለች። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከሮይተርስ ጋር ባደረጉት ቃለ ምልልስ የአፍሪካ ትልቁ ማጓጓዣ አየር መንገድ በዚህ ዓመት 12.7 ሚሊየን መንገደኞችን እንደሚያጓጉዝ ገልጸዋል። ይህም ከባለፈው ዓመት በጀት ዓመት ጋር ሲነጻጸር በ8.6 ሚሊየን ብልጫ ያለው ሲሆን ከወረርሽኙ በፊት ከነበረው 12.1 ሚሊየን መንገደኞች ከፍ ያለ ነው። ኢን ዘ ፊስካል የር ዛቴ እንድ ዲን ጁን ለኤሮፓ አቆጣጠር በሰኔ 2022 ዓ ም በበቃው በጀት ዓመት 8.6 ሚሊዮን መንገደኞችን አሳፍረናል። ሆኖም የኮቪድ ወረርሽኝ ከመጀመሩ በፊት በ2019 12.1 ሚሊዮን መንገደኞች ነበሩን። ስለዚህ እስካሁን ከኮቪድ በፊት ወደ ነበርንበት የመንገደኞች ቁጥር አልደረስንም። ነገር ግን በዕቃ ጭነት በኩል እንደውም በ2019 ከነበረን ጭነት ጋር ሲነጻጸር ባለፈው በጀት ዓመት የጭነት መጠናችን በእጥፍ ጨምረዋል። አቶ መስፍን ጭማሪውን መተንበይ የተቻለው በዓለም ዙሪያ የነበሩ የእንቅስቃሴ ገደቦች በመነሳታቸው አየር መንገዱ በአዳዲስ አውሮፕላኖችና መዳረሻዎች አገልግሎቱን በማስፋቱና በሀገሪቱ ሰሜናዊ ክፍል ለሁለት ዓመት የዘለቀውን ግጭት ለማቆም ባለፈው ዓመት በተፈረመው የሰላም ስምምነት ምክንያት መሆኑን ገልጸዋል። ዊ አር ኤክስፓንዲንግ አውር ኔትዎርክ ትስስራችንን እያሰፋን ነው። አዳዲስ መዳረሻዎች ጨምረናል። ሌሎችንም በዚህ ዓመት እየጨመርን ነው። ወደ አንዳንድ መዳረሻዎች ደግሞ የበረራ መጠናችንን እየጨመርን ነው። ስለዚህ እነዚህ ሁሉ ተደምረው የእንቅስቃሴ መጠናችንን እንድናሻሽል ይረዱናል። የመንገደኞችን ቁጥርና የጭነት መጠናችንንም እንድንጨምር ብቻ ሳይሆን በተመሳሳይ ሁኔታ አገሮች የበለጠ ክፍት እየሆኑና ገደቦችን እያላሉ በሄዱ ቁጥር የመንገደኞች ትራፊክም እየጨመረ ይሄዳል። ይሄ አጠቃላይ እንቅስቃሴያችንና ገቢያችንን እንድናሳድግ ይረዳናል። በመጋቢት ወር የተቋሙን ስራ አስፈጻሚነት የተረከቡት አቶ መስፍን አክለው ለአየር መንገዱ የመንገደኛና እቃ ጫኝ ቁልፍ ደንበኛ የሆነችው ቻይና ዳግም ለመከፈት የምትዘገይ ከሆነ ግን ትንበያው ላይ ተጽዕኖ ሊፈጥር እንደሚችል አመልክተዋል። አንፎር ይና ንግ ቢ ሪላንግ፣ እንዳለመታደል ሆኖ ከኮቪድ ጋር የተያያዙ ገደቦችን በማላላት ረገድ ቻይና ወደኋላ ቀርታለች። ያለኛ አስቸጋሪ ይሆናል። ይሄ መንገደኞችን ብቻ ሳይሆን የጭነት እንቅስቃሴያችንንም ነው የሚጎዳው። እንደውም አመታዊ እቅዳችንን ስናወጣ የቻይና ገበያ እስከ 2022 መጨረሻ ድረስ ገደብ እንደሚኖረው አስበን ነበር። ስለዚህ በእቅዳችን መሰረት ነው የሄደው። ነገር ግን ከጥር ጀምሮ ቀስ በቀስ ገደቦች መላላት የማይጀምሩ ከሆነ በእኛ ላይ አሉታዊ ተጽዕኖ ሊኖረው ይችላል። ወረርሽኙ በተከሰተበት ወቅት የኢትዮጵያ አየር መንገድ ከሌሎች የአፍሪካ አየር መንገዶች በተሻለ ሁኔታ እንቅስቃሴ የነበረው ሲሆን ለዚህ ደግሞ ምክንያቱ የጭነት ማጓጓዝ ስራው ሲሆን በከፍተኛ ሁኔታ ወርዶ የነበረውን የመንገደኞች እንቅስቃሴ ማካካስ ችሏል። አሁን የአየር መንገዱ በረራዎቹንና የትስስር አውታሩን በእጥፍ በማሳደግ የጤና ቀውሱን አሻግሮ ለመመልከት እየሞከረ ሲሆን እንደ አውሮፓውያን አቆጣጠር በ2035 ዓ ም ዓመታዊ ገቢውን ከመቶኛ ሲሰላ በ400 መንገደኞቹን ደግሞ በ440 የማሳደግ እቅድ አለው። ካላደግን በስተቀር ጥረታችን ስኬታማ መሆን እንደማይችል እናምናለን። ለዚያ ነው እንቅስቃሴያችንን እያሰፋን ያለ ነው። በሌላ በኩል ደግሞ የማስፋፋቱን ስራ ለመደገፍ ከፍተኛ መዋለ ነዋይ ስናፈስ በርካታ መሰረታዊ ልማቶችንም እየገነባን ነው። ለምሳሌ የአየር መንገዱን እድገት የሚደግፉ በቂ የሰለጠኑ የአቪየሽን ባለሙያዎችን ለማፍራት እንዲያስችለን የማሰልጠኛ ተቋማችን ላይ መዋለ ነዋይ እያፈሰስን ነው። በማስፋፊያ ዕቅዱ መሠረት ኢትዮጵያ አዳዲስ አውሮፕላኖችን ከቦይንግ፣ ኤርባስ እና ዴሃቪላንድ በሁሉም ዘርፎች በማዘዝ መጠኑን በእጥፍ ወደ 271 የማሳደግ እቅድ መያዟን አቶ መስፍን ገልጸዋል። ወደ ዙሪክ፣ አማን እና ቡላዌዮ አዳዲስ መንገዶችን መጀመሩንም የገለጹት አቶ መስፍን በተያዘው ዓመት ዓለም አቀፍ መዳረሻዎችን በእጥፍ አሳድጎ ወደ 207 ለማድረስ ባለው እቅድ ሲንጋፖርን፣ ኳላ ላምፑርን ክራችን፣ ኮፐንሃገንን እና አትላንታን ኢላማ ማድረጉን አብራርተዋል። ከዚህም በተጨማሪ አየር መንገዱ በአዲስ አየር ማረፊያና ማሰልጠኛ ተቋማት ላይ ኢንቨስት እያደረገ መሆኑን ዋና ሥራ አስፈጻሚው ተናግረዋል። Even though we fly to 63 destinations in Africa በአሁኑ ወቅት በአፍሪካ 66 መዳረሻዎች በረራ የምናደርግ ቢሆን ተጨማሪ ቦታዎችን መድረስ አልቻልንም። ስለዚህ የተሻለው አማራጭ በተመረጡ የአፍሪካ ቦታዎች ማዕከሎችን ማቋቋም፣ ወደ ሁሉም አገራት ያለንን ተደራሽነት ማስፋፋት ሆኖ አግኝተነዋል። በዚህ ስልት መሰረት ከ12 ዓመት በፊት በቶጎ ሎሜ አስኪ አየር መንገድ አቋቁመናል። በማላዊና በዛምቢያ አጋር አየር መንገዶች አሉን። አቶ መስፍን አክለው የኢትዮጵያ አየር መንገድ ለምዕራብ አፍሪካ በሽርክና የሚሰራ ብሔራዊ የአየር መንገድ ለማቋቋም ከናይጄሪያ መንግስት ጋር የመጨረሻ ድርድር እያካሄደ መሆኑን ገልጸው፣ ድርጅቱ ከዲሞክራቲክ ሪፐብሊክ ኮንጎ ጋር ተመሳሳይ ስምምነት መፈረሙን አብራርተዋል። የናይጄሪያን ባንዲራ የያዘ የናይጄሪያ አየር መንገድ ለማቋቋም ከናይጄሪያ መንግስት ጋር የመጨረሻ ዙር ድርድር ላይ ነን። ከዲሞክራቲክ ሪፐብሊክ ኮንጎ ጋር ስምምነት ፈርመን ጨርሰን ስራ ለመጀመር ከመንግስት የመጨረሻ ውሳኔ እየጠበቅን ነው። እነዚህ ሁለት ትልቅ ኢኮኖሚ፣ ትልቅ የሕዝብ ቁጥር ያላቸው ትልቅ ሀገራት ናቸው። ስለዚህ ጠንካራ አገራዊ መሰረት አላቸው ብለን እናምናለን። አቶ መስፍን የሀገር ውስጥ በረራዎችን አስመልክቶ ለሮይተርስ በሰጡት ማብራሪያ በሰሜን ኢትዮጵያ ለሁለት ዓመታት የቆየው ግጭት በበረራዎችና በመንገደኞች ቁጥር ላይ ተጽዕኖ ማድረሱን ገልጸዋል። በሰሜን ኢትዮጵያው ግጭት ከመነሳቱ በፊት የኢትዮጵያ አየር መንገድ የሀገር ውስጥ በረራዎችን ወደ 22 መዳረሻዎች ያደርግ ነበር። ከእነዚህ ሶስቱ በግጭት አካባቢ የሚገኙ ሲሆን የቀሩት 19 ሰላማዊ አካባቢዎች በመሆናቸው አየር መንገዱ ወደ በነዚህ ስፍራዎች መንገደኞችን ማጓጓዝ ቀጥሏል። ነገር ግን በአጠቃላይ ካለው አለመረጋጋት ምክንያት የመንገደኞች ቁጥር፣ የቱሪስቶች ቁጥር በከፍተኛ ሁኔታ ቀንሷል። በሚያሳዝን ሁኔታ አብዛኞቹ የቱሪስት መስህብ የሆኑ መዳረሻዎች ግጭቱ ባለበት ቦታ ወይም አካባቢ የሚገኙ በመሆናቸው የቱሪስት ፍሰቱ ላይ ከፍተኛ ተጽዕኖ አሳድሯል። ነገር ግን የአገር ውስጥ በረራ ከጠቅላላው እንቅስቃሴያችን በጣም ትንሹን መጠን የሚወስድ ነው። አቶ መስፍን አክለው በደቡብ አፍሪካ ፕሪቶሪያ ላይ የተፈረመው የሰላም ስምምነት የሀገር ውስጥ በረራውን ያሻሽላል ቱሪስቶችንም በብዛት እንዲመጡ ያግዛል ብለው እንደሚያምኑ ገልጸዋል። የሰላም ስምምነቱ ለኢትዮጵያ አየር መንገድ መልካም ነው። ምክንያቱም ሰላም ሲኖር መንገደኞች እንዲጓዙ ያበረታታል። ቱሪስቶች ወደ ኢትዮጵያ ይመጣሉ። እኛም በሀገር ውስጥ ያለን እንቅስቃሴ ያንሰራራል። እናም የተሻለ ገቢ ማግኘት እንችላለን። በተጨማሪም ዓለም አቀፉን እንቅስቃሴ ይደግፋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ከሮይተርስ ጋር በነበራቸው ቆይታ በመጪው የፈረንጆቹ ዓመት በሚጠናቀቀው የበጀት ዓመት አየር መንገዱ ከወረርሽኙ በፊት ወደነበረበት የመንገደኞች አቅም ይመለሳል የሚል ተስፋ እንዳላቸው ገልጸዋል። በተከታዩ ዘገባችን ነው የምናልፈው። ባለፈው ሳምንት የተካሄደው ና የተጠናቀቀው የዩኤስ አፍሪካ መሪዎች ጉባኤ በዩናይትድ ስቴትስ ና በአፍሪካ የንግድ ተቋማት መካከል ወደ አስራ አምስት የሚጠጉ አዳዲስ ውሎች እንዲገቡ እድል መፍጠሩ ተገልጿል። የተገቡት ውሎች ከነዳጅ ማውጣት እስከ ጤና አገልግሎት አሰጣጥ በተለይም እስከ ቅርጫት ኳስን የመሳሰሉ ነገሮችን ያካተተ ነው። የቪኦኤ ዘጋቢ ማሪያማ ዲያሎ ያሰናዳችው ዘገባ ነው ቆንጅታዬ እንደሚከተለው ታቀርበዋለች። የዩናይትድ ስቴትስ የወጪና ገቢ ንግድ ሚኒስትር ጂና ራይሞንዶ በጉባኤው ከተደረሱ ትላልቅ ውሎች መካከል ስለ አንዱ ለጋዜጠኞች ማብራሪያ ሰጥተው ነበር። የዩናይትድ ስቴትስ ካቦልድ ሜታልስ የተሰኘው የማዕድን ኩባንያ ስለደረሰው የመዋለ ነዋይ ውል ሲያስረዱ እንዲህ ብለዋል። ይህ 150 ሚሊዮን ዶላር ወደ ዛምቢያ የማዕድን ዘርፍ ለማፍሰስ የተገባ ውል ነው። ይሄ አጠናክረ ልንሰራው የሚገቡ ስራዎች ማሳያ ነው። ትልቅ ነገር ነው። ዛምቢያ ለምን ተመረጠች? የካቦልድ ሜታልስ ፕሬዚደንትና መስራች ጃሽ ጎልድማን እንደሚሉት ኩባንያቸው መዋለ ነዋይ ለማፍሰስ የሚመረጠው ቦታ የት እንደሆነ በዓለም ዙሪያ ሲያስስ ዛምቢያ አንደኛ ሆና መገኘቷን ገልጸዋል። የዛምቢያ ልዩ ባለሙያዎችን መቅጠር የምንችልበት የረዥም ጊዜ ኢንቨስትመንትን የሚደግፉ ህጎች ያሉበት ከባቢ ሁኔታን በጠበቀና የአካባቢውን ሰዎች በሚጠቀም መልኩ ልንሰራ የምንችልበት ደህንነቷ የተጠበቀና ሰላማዊ ስፍራ ናት። መንግስት ፍትሐዊ፣ ግልጽና ፈጣን በሆነ ተግባራቱ ስራችንን ይደግፋል። ጎልድማን ድርጅታቸው ኢኤምአር ካፒታል ከተሰኘ የኢንቨስትመንት ኩባንያና ከዛምቢያ መንግስታዊና የግል የማዕድን ዘርፍ ጋር በትብብር እንደሚሰራ ነው የገለጹት። የዛምቢያ ፕሬዚደንት ሀካይንዴ ሂቺሌማ በፊርማ ስነ ስርዓቱ ላይ የተገኙ ሲሆን የዚህ አጋርነት ፋይዳ ከሀገራቸውም ውጪ እንደሚሻገር ተናግረዋል። ስ ኢንቨስትመንት የአሁኑ መዋዕለ ንዋይ በኮፐር እና ኮባልት ማዕድኖች ላይ ያነጣጠረ ነው። እኒህ ማዕድኖች ካርቦን ላይ ከተመሰረተ ኃይል ወደ አረንጓዴ ኃይል ለምናደርገው ሽግግር ትልቅ ሚና አላቸው። ስለ ኤሌክትሪክ መኪኖች ነው እያወራን ያለነው። ይሄ ዛሬ ኢንቨስትመንት ዛምቢያን፣ ካቦልድ ድርጅትን ብቻ የሚመለከት አይደለም። አየር ንብረት ለውጥ ጉዳይ በምንፈተንበት የአየር ንብረትን የሚጎዱ የኃይል ምንጮችን በአረንጓዴ ኃይል ለመቀየር የኤሌክትሪክ ተሽከርካሪዎችን ለማምረት በምንታገልበት በአሁኑ ሰዓት የተቀረውን ዓለምንም የሚመለከት ለሁላችንም በእጅጉ ጠቃሚ ነው። የኤሌክትሪክ ተሽከርካሪዎች፣ ታብሌቶች፣ ላፕቶፖችና ስልኮች የሚጠቀሙባቸውን ሊቲየም አዮን የሚባሉትን ባትሪዎች ለመስራት ከሚያስፈልጉት ግብአቶች አንዱ ኮባልት ነው። ሁለት የፋይናንስ ተቋማትም ውል ተፈራርመዋል። የዩናይትድ ስቴትስ ኢምፖርት ኤክስፖርት ኤግዚም ባንክና የአፍሪካ የወጪና ገቢ ንግድ ባንክ አፍሬክዚም ናቸው። መግባቢያውን የተፈራረሙት የአፍሪካ የወጪና ገቢ ንግድ ባንክ ፕሬዝደንትና ሊቀመንበር ቤኔዲክት ኦኬ ኦራማ ሁለቱ ባንኮች የመግባቢያ ሰነድ በመፈራረም ከፍላጎት ወደ ድርጊት እንደተሸጋገሩ ገልጸዋል። ን ኢንቨስትመንት አፍሪካ በዩናይትድ ስቴትስ እና በአፍሪካ መካከል ያለን ንግድና ኢንቨስትመንት በጋራ ለመደገፍ የመግባቢያ ሰነድ ፈርመናል። ዋነኛ ትኩረታችን ዳያስፖራውን አሳታፊ ማድረግ ነው። ከመግባቢያ ሰነዱ ጋር የ500 ሚሊዮን ዶላር ተያይዘዋል። ይህንን ገንዘብ ለአፍሪካ አስፈላጊ በሆኑ ቁልፎች ዙሪያ ማለትም የጤና አገልግሎቶች፣ የአየር ንብረት ጉዳት መቀነሻ መርሃ ግብሮች፣ መጓጓዣ መሰረተ ልማትና የኃይል ዘርፎች ላይ እናውላለን። የዩናይትድ ስቴትስ ብሔራዊው የቅርጫት ኳስ ማህበር ኤንቢኤም በአፍሪካ ውስጥ ስለሚጀምረው አዲስ እንቅስቃሴ ምዕራፍ ለማስተዋወቅ በጉባኤው ላይ ተገኝቷል። የተቋሙ የአፍሪካ ኃላፊ ቪክተር ዊሊያምስ ስፖርት አፍሪካ በዓለም ታዋቂ የሆኑ ኮከቦችን ልታፈራበት የምትችለው ዘርፍ እንደመሆኑ በመሰል ጉባኤ ላይ በመሳተፋቸው እንደተደሰቱ ለቪኦኤ ገልጸዋል። ምንም እንኳን የአፍሪካ ብሔራዊ የቅርጫት ኳስ ማህበር ስፖርቱን በአህጉሪቱ ለማሳደግ በመሳተፉ ደስተኛ ቢሆንም ከዚህ የተሻገሩ ጉዳዮች እንዳሉ ያነሳሉ። ስፖርት የኢኮኖሚ እድገትና ልማት ጉልበት፣ ማህበራዊ ተጽዕኖ ፈጣሪ እንዲሆንም እንሻለን። ይህ የቅርጫት ኳስ ሊግ በአሁኑ ሰዓት በደቡብ አፍሪካ እና በሴኔጋል ቢሮዎች አሉት። ወደ ሌሎቹ ቀጠናዎች ለመስፋፋትም ይፈልጋል። በዚህ ዓመት መጀመሪያ በሌጎስ ናይጄሪያ ቢሮ ከፍተናል። በ2023 የአውሮፓውያኑ ዘመን በግብፅ ካይሮ ቢሮ እንደምንከፍት ይፋ አድርገናል። ይሄ አሻራችንን በአህጉር ውስጥ ለማሳደግ ያለንን ቁርጠኝነት ያሳያል። ቢሮዎችንም ወደ አፍሪካውያን የስፖርት አፍቃሪያን ለመቅረብ እንደመነሻ እንጠቀምባቸዋለን። በአህጉሪቱ እያንዳንዱ ሀገር ትልቅ የቅርጫት ኳስና የንግድ ዕድል እንዳለው አክለው ተናግረዋል። ወደ ተከታዩ ዘገባችን እናልፋለን። ሳምንታዊው የዴሞክራሲ በተግባር ቅንብር ነው የሚቀጥለው ዛሬ ሮብ አይደል ዲሞክራሲያዊ ና አምባገነን መንግስታትን የሚያጠኑ ተንታኞች በቅርቡ በኢራን በቻይና ና በሩሲያ የተደረጉ የተቃውሞ እንቅስቃሴዎች ላይ ትኩረት አድርገዋል። በእነዚህ ሶስት ሀገሮች ውስጥ ያሉት አምባገነናዊ ስርዓቶች ጠንካራ መሆናቸውን የሚያስጠነቅቁት ተንታኞች አምባገነኖች እንዲያውቁ መሟላት አሉባቸው ያሏቸውን ሁኔታዎችም አብራርተዋል። የአሜሪካ ድምጿ ሎሬል ቦማን ያደረሰችን ዘገባ ነው። ስመኝሽ የቆየ ለዛሬ ዴሞክራሲ በተግባር እንደሚከተለው ይዘዋለች። ኢራን ውስጥ የ22 ዓመቷ ማሻ አማኒ የጭንቅላት መሸፈኛ ሳታደርግ በመታየቷ በተፈጠረ ችግር በፖሊስ ቁጥጥር ስር ከዋለች በኋላ ሕይወቷ ማለፉን ተከትሎ በ10 ሺዎች የሚቆጠሩ ሰዎች ተቃውሟቸውን ለማሰማት ወደ ጎዳና ወጥተዋል። ናታሻ ሆል በስልታዊና ዓለም አቀፍ ጥናቶች ማዕከል የመካከለኛው ምስራቅ ፕሮግራም አጥኚ ናቸው። ክስተቱ በመላው ኢራን ነርቭን የሚነካ ነው። ምክንያቱም በኢራን የሚገኙ ሁሉም ሰዎች ሴት ልጆቻቸው፣ ሚስቶቻቸው፣ እህቶቻቸው በተመሳሳይ ሁኔታ ውስጥ ሆነው ያዩ ይመስለኛል። በቻይናም ከፍተኛ ተቃውሞዎች እያደጉ የሄዱ ሲሆን መሪው ሺ ጂንፒንግ ከስልጣን እንዲወርዱም የሚደረገው ጥሪ ጨምሯል። ላሪ ዳይመንድ በስታንፎርድ ዩኒቨርሲቲ የዲሞክራሲ ባለሙያ ናቸው። በአስር ሚሊዮኖች አንዳንዴ በመቶ ሚሊዮኖች የሚቆጠሩ ቻይናውያንን በየመኖሪያ ቤታቸው እስረኛ ያደረገውን ዜሮ ኮቪድ የተሰኘ ከቤት ያለመውጣት ክልከላ ምክንያት የተነሱ ቁጣዎች ነበሩ። የሩሲያ ፕሬዚዳንት ቭላድሚር ፑቲን ተቃዋሚ የሆነው አሌክሴይ ኔቭልኔ ለእስር ከተዳረገ በኋላ እንደ አውሮፓያን አቆጣጠር በ2021 በሺዎች የሚቆጠሩ ሰዎች ተቃውሟቸውን ቢያሰሙም በሩሲያ ያለው የተቃውሞ እንቅስቃሴ ይበልጥ ድምጹ እንዳይሰማ ተደርጓል ሲሉ ባለሙያዎች ይናገራሉ። በየካቲት ወር ሩሲያ በዩክሬን ላይ የፈጸመችው ወረራም እንዲሁ ተቃዋሚዎች ወደ አደባባይ እንዲወጡ አድርጓል። በሰሜን ካሮላይና ዩኒቨርሲቲ መምህር የሆኑት ግሬም ሮበርትሰን በፖለቲካ ተቃውሞዎች፣ የዲሞክራሲ ሂደት እና አምባገነን መንግስታት ዙሪያ ባለሙያ ሲሆኑ በተለይ በሩሲያ እና ዩክሬን ላይ የበለጠ ትኩረት አድርገው ያጠናሉ። በዩክሬን ላይ ወረራ ከተፈጸመ በኋላ ጉልህ የሆኑ ተቃውሞዎች መታየት ጀመሩ። እንደገና በበጋው ወቅት መጨረሻም ሩሲያ በዩክሬን የሚዋጉ ሰዎችን እንደምትመለምል ስታሳውቅ ሌላ ተቃውሞ ነበር። ባለሙያዎች እንደሚሉት በኢራን፣ ቻይና እና ሩሲያ ያሉ ተቃዋሚዎች ከአምባገነን መንግስቶቻቸው የፖሊሲ ስምምነት ማግኘትና ማሸነፍ ችለዋል። እንደምሳሌም በቻይና በቅርቡ በጅምላ ከተካሄደ ተቃውሞ በኋላ በኮቪድ ላይ ተጥለው የነበሩ ክልከላዎች ላልተዋል። ታዲያ እነዚህ የተቃውሞ እንቅስቃሴዎች አምባገነን መንግስታትን ለመጣል ምን ያስፈልጋቸዋል? ባለሙያዎቹን ጠይቀናቸዋል። ግሬም ሮበርትሰን በመሪዎች መካከል የሚደርስ መከፋፈል ፑቲንን ሊያዳክም ይችላል ይላሉ። አለቃቸው ከስልጣን ከተነሳ በኋላ ወደፊት የሚቀጥል ተስፋ እንዳላቸው ካሰቡ ምናልባት ወደ አደባባይ ከወጡ ተቃዋሚዎች ጋር አጋርነት ሊመሰርቱ ይችላሉ። ተቃውሟቸው እንደማይቆሙ በግልጽ ይናገራሉ። ያን ጊዜ ምናልባት ተጨማሪ ሰዎች ወደ አደባባይ እንዲወጡ ያበረታታቸው ይሆናል። ባለሙያዎቹ በኢራን የተካሄዱትን ትላልቅ ተቃውሞዎች አዎንታዊ በሆነ መልኩ ቢመለከቷቸውም የአገዛዙ የጸጥታ አካላት ግን ከተቃዋሚዎቹ ጎን አለመቆማቸውን ያመለክታሉ። የመካከለኛው ምስራቅ ጥናት አጥኒ የሆኑት ሆል እናም የዚህ አብዮት መሪ የሆነ ሰው ያስፈልጋል። ይህ መንግስት ከወደቀ በኋላ የሆነ አንድ የሚያደርግ ምክንያት መኖር አለበት ይህ የአገዛዙ ባህሪያት እንዲጠፉ የሚያደርግ መሆንም አለበት። ያነጋገርናቸው ባለሙያዎች ተቃዋሚዎች ስኬታማ ለመሆን በሀገሪቱ ውስጥ ያለውን የኢኮኖሚ ቀውስም መጠቀም፣ ስልታቸውን ቀይረው ምናልባት ለአመታት ወደ ውስጥ መግፋት መቻል አለባቸው ይላሉ። አክለውም ተቃዋሚዎች ሁከት አልባ መሆንና ከሚከታተላቸው መንግስት በተሻለ ሁኔታ በቴክኖሎጂ ብቁ መሆን አለባቸው ይላሉ። ማይክል ሚለን በጆርጅ ዋሽንግተን ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። በአገሪቱ ውስጥ በጣም ብዙ ሰዎች አሉ። በዚያ ላይ ሁከት ካለበት እንቅስቃሴ ይልቅ ሁከት የሌለበትን ለመደገፍ ፈቃደኛ የሆኑ በዓለም ዙሪያ አሉ። ባለሙያዎቹ ይቻላል ብለው የማያስቡትን መንግስታትን ማውረድ ባይችሉ እንኳን የተቃውሞ እንቅስቃሴዎች ተስፋ እንደሚሰጡ ይናገራሉ። ላሪ ዳይመንድ ተስፋ ለማድረግ ምክንያቱ የሚተላለፉ መልእክቶች ናቸው። እነዚህ መንግስታት ሰፊ አስተማማኝና ሁሉን አቀፍ የህዝብ ድጋፍ የላቸውም። የህዝብ ድጋፍ እየተሸረሸረ ሲሄድ ባለሙያዎች እንደሚናገሩት የአገዛዙ ህጋዊነትም እንዲሁ እየተሸረሸረ ይሄዳል። ሳምንታዊውን ዲሞክራሲ በተግባር ቅንብራችንን ነበር ያስደመጥናችሁ። አሁን ደግሞ ኢትዮጵያውያን በአሜሪካ ይቀጥላል። ለዛሬ ኢትዮጵያውያን በአሜሪካ የፊልምና የሚዲያ ባለሙያ ጋብዘናል። ትውልደ ኢትዮጵያ ሰሎሜ ሙልጌታ ትባላለች። የተለያዩ ሽልማቶችን ያሸነፈው ወብን ፊልም አዘጋጅና ጸሐፊ እንዲሁም በትወና ተሳትፋለች። በተጨማሪም በተለያዩ ፊልሞች ውስጥ በፕሮዲውሰርነት ተሳትፋለች፣ ሰርታለች። በቅርቡ ደግሞ ሄሎ ኢትዮጵያ የተሰኘ የኢንተርኔት ቴሌቪዥን በመክፈት በኢትዮጵያ ላይ ያነጣጠሩ ሀሳቦችን በማጋራት ላይ ትገኛለች። ባለፈው ሳምንት በተካሄደው የዩኤስ አፍሪካ መሪዎች ጉባኤ ላይ ተገኝታ ነበር። ሀብታሙ እዚህ አግኝቶ ሀብታሙ ስዩም አነጋግሯታል። ለዛሬ ለኢትዮጵያውያን በአሜሪካ እንግዳችን አድርገናታል። አስቀድማ በፊልም ጥበብ ልቧ ለምን እንዳደላ ከምታብራራበት ትጀምራለች። እኔ እንግዲህ ከልጅነቴ በቃ ታሪክ ወድ ነበር። ሰው ሲያወራ ሰው ሲጫወት እና ደግሞ ኢማጅን አረግ ነበር የኢማጂነሪ ጓደኛ አለ አይደለ? በጭንቅላት ላይ አለው እና እሱ ነበረኝ በልጅነቴ። ግን እንዴት ፊልም እንደምሰራ ምናምን አላውቅም ነበር። ድሪሙ ነበረኝ። ጨዋታ ሰው ሲያወራ ወይ ደግሞ ታሪክ ሲነገር እንደዛ ነገር ምናምን በቃ ደስ ይለኝ ነበር። ከዛ በኋላ አይ ቲንክ ያው ትምህርት ቤት ሲያደግ ስትሄድ ትምህርት ቤት ስትገባ ነገሮችን ስታይ፣ ፊልሞች ደግሞ ቆንጆዎች ፊልሞች ሲመጡ ይገባሃል፣ ኮኔክት ታደርገዋል ማለት የነበረ አይዲያ በውስጥህ የነበረው እና አሁን እንደዚህ አይነት ነገር ስታይ፣ ሌሎች ፊልሞች ስትሰሩ፣ ትምህርት ቤት ድራማ ክላስ ስትጀምር ምናምን አሀ ይሄ ነገር ለካ ይሆናል፣ እኔ ማድረግ ይችላለው የሚባል ነገር ያድርብሃል እስቲ አክል አርግበት ብዬ ጀመርኩት። ማለት ቀስ በቀስ የመጣ ጉዳይ ነው ማለት ነው። ውብን የሚለው ፊልምሽ ላይ አጋር አዘጋጅ ነሽ፣ ተዋናይት ነሽ፣ እንዲሁም ደግሞ በታሪኩ በጽሁፍ ውስጥም ተሳታፊ ነሽ። በበርካታ ሁኔታዎች ውስጥ በዚህ ፊልሞች ውስጥ ተሳትፈሻል ጎልቶ እንዲሰማልሽ እና እንዲታወቅልሽ የፈለግሽው ጉዳይ ምን ነበረ? እኔ ታሪኩ ነው። ምክንያቱም ታሪኩ ኢትዮጵያዊ ነኝ፣ በኢትዮጵያዊነት የሰራሁት አባቴም ኤርትራዊ ተወላጅ ነው። ስለዚህ ኢትዮጵያም፣ ኤርትራ፣ ኢንዲያኖች ጓደኞች ነበሩ፣ ጃፓን ጓደኞች ነበሩ፣ ም ስፔን፣ በየቦታው ና ሳየው ነገሩን ሁሉም ኮመን ነገር አለው ማለት ኢሚግራንት፣ ኢሚግራንት። ስለዚህ ይህን ታሪክ ሳየው እኔ በዚህ ሰራሁት እንጂ በኢትዮጵያ ሴትዮ፣ ግን ሰው አንድ ነው የሚያስበው ማለት አንድ ነው። ስለ በኢሚግራንት ኢሚግራንት እዚህ ሀገር ሲመጡ በብዙ ነገር የሚያልፉት ነገር አንድ ነው። ካልቸራቸውን ከሀገራቸው ትተው እዚህ ይመጣሉ። እዚህ ያንን ካልቸር ማምጣት አለባቸው፣ አምጥተው መኖር አለባቸው። ከዚህ ኦልሬዲ የሚኖረው ሰው ጋር እንዴት ነው ይሄንን የሚያደርጉት? ምክንያቱም እኔ ኖርበት አለውኝ እና ጓደኞቼም እየኖሩበት ነው። ስለዚህ ይሄን ነገር በኢትዮጵያዊ ቮይስ እንዲነገር ፈለኩ። ምክንያቱም ኢትዮጵያኖች በጣም ብዙ ነን እዚህ እና እዚህ እየኖር ነው ነው እና ይሄንን ታሪክ መነገር አለበት ብያመንኩኝ ማለት ነው። ቅርቡ እንግዲህ ፊትሽን ደግሞ ወደ ጋዜጠኝነቱ አዙረሻል። በእርግጥ የቀደመ የጋዜጠኝነት ልምዱ እንደነበረች ሰምቻለሁ። ሄሎ ኢትዮጵያ የሚባል አውታር ከፍተሽ ትውልድ ኢትዮጵያውያንም ታናግሪያለሽ፣ ኤርትራውያንም፣ እንዲሁም ሌሎች በአሜሪካ ፖለቲካ ውስጥም ደግሞ ስም ያላቸውን ሰዎች እየጋበዝሽ ብዙ ሀሳቦችን ታነሳሻለሽ። ፊትሽን ወደ ጋዜጠኝነቱ ለማዞር ምን አነሳሳሽ? ምክንያቱ ምንድን ነው? እኔ ግራጅዌት ያደረኩት በጋዜጠኝነት ነው እና ይህን ነገር የመጣው የዛሬ አመት ነው በኢትዮጵያ ላይ ጦርነት ሲመጣ ማሬት ሁ ሁ ገን ሲወጣ እዚህ ሀገር ትንሽ ወደ አልቀደመም ማለት ቶሎ አልነበረም እና ሰዎች እኔ ፊልም እንድሰራ የሚሆነው ነገር ማለት ነው ዶክመንትሪ እና ማለት 2020 እንዳለቀ 2021 ላይ እና እሺ ብዬ እኔም እውነት ለመናገር ኢንትረስቱ ለመናገር እንትን አልነበረኝም ያው በፊልም ስለሆነ ሰራ አሁን በፊልም ላይ ነኝ ግን ይህንን በየሳምንት አንድ ነው የምናደርገው ይሄንን ፕሮግራም ግን እንዴት ነው የመጣ ሹ ላልከኝ መልስ ፊልሙ ሰራሁት ማለት ነው ዋይ ኢትዮጵያ የሚል ፊልም ነው ኦንላይን ላይ ነው ብቻ ኢትዮጵያ መሄድ ስላልቻለን በዛ ጊዜ በጦርነትም ላይ ስለነበረ ኢትዮጵያ ኢንፎርም ላይ አድርገን ዶክመንተሪ እሱን ስሰራ ግን ታሪኩን አወቅኩኝ ማለት ታሪኩን በደንብም In depth, I like all but i mean it's the, the rest of my life now, and now again, as a documentary, and I was really taking it back, and the now. Now, film now, almost like half a million yo. Uh, it was not theater-led it only online. but of It was, but I'm told, again, just, work now. ከዛ በኋላ ኢንትረስት መጣ በዳያስፖራው ላይ በእንግሊዝኛ ኒውስ እንዲነገር የሚሆነውን ማለት ነው እና ጠየቁኝ። ይሄንን ነገር ዲስከሽን ነበረ እውነት ለመናገር እና ያው የሚሆነውን ነገር ግሬተር ፐብሊክ በእንግሊዝኛ እንዲሆን ነው እንግዲህ ለሰፊ ህዝብ። አንቺ እንግዲህ የፊልሙ መሰረት አለሽ፣ አሁን ደግሞ ጋዜጠኝነቱን ማብረሽ ትሰሪዋለሽ። ፊልም ከሞላ ጎደል የፈጠራ ሀሳቦችና ምናባዊነት ይገንበታል፣ ጋዜጠኝነቱ ደግሞ ከእውነታ ጉዳዮች ከመረጃዎች ጋር ነው ሁልጊዜ ያለው የስራው ጸባይ። ሁለቱን ለማስቻቻል የፈተነች ነገር አልነበረም ወይ? በጣም ጥሩ ኮስችን። አብሶሉትሊ ምክንያቱም ነው ፊልም እንዳልከው ኢማጂን ነው የምታደረገው፣ የሚሆ የእውነቱንም ፍሪደም አለ ፊልም ለመናገር እና ጋዜጠኛ ግን ስትሆን ያው ሪስፖንስብሊቲም አለ ለመናገር ሚሆነውን ነገር እና ግን ይሄ በዚህ ጊዜ ጋዜጠኝነት አንዳንድ ይቀየራል ተቀይሯልም። ከድሮ ኔትወርክ ቤት ስማር የነበረው ተቀይሯል። ዌይ እስ ጎይን አሁን ልዩ ልዩ ነው እና እኔ ይሄን በደንብ አሰብኩበት ከማድረጌ በፊት እና የፈለኩት ከይሄ ቻናል በጋዜጠኝነትም ሆኖ በፊልምም በፊልሞች እንዲታዩ ኔትወርኩ ለዲያስፖራ ሚሊዮን እንዲሰፋ ቲቪ ስሬስ ካለ ሪሊ ፊልም እና ኒውስ ካልቸር። ግን አሁን ቢካስ ያለው ነገር በአፍሪካ ላይ በጣም ሆት የሆነው ኒውስ ስለነበረ ለጠየከኝ እውነቱን ተናግረን። ሳትስፋክሽሊ የሆነውን ነገር ለማቅረብ ነው። እንግዲህ ቻለንጅ አለው። ሎሜ በወጣትነትሽ ጀምረሽ ነው እንግዲህ የፊልሙን አለም የተቀላቀልሽው የጋዜጠኝነቱንም ስራ። በርካታ ወጣቶች ይህንን ዝግጅት የሚከታተሉ በእነዚህ ዘርፎች እንዲሳካላቸው ይፈልጋሉ። የሀብታሙ ስዩም ምናይ እንግዳችን ውይይት አልተጠናቀቀም። ለኢትዮጵያውያን በአሜሪካ ነበር ለዛሬ የያዝ ነው በዌብሳይታችንና በድረገጻችን ላይ ሙሉን መከታተል ትችላላችሁ። ምክንያቱም የአየር ሰዓታችን ተጠናቀቀ። የተከበራችሁ አድማጮች ዛሬ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን ተከታትላችሁ አስተያየት ለመስጠት በአት ቪኦኤ አማሪክ የፌስቡክ ገጻችን የውስጥ መስመር መጠቀም ትችላላችሁ። በተጨማሪም ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። በትዊተርም ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን ተነጋገሩ። ዛሬ ስርጭቱን ከስቱዲዮ ሲያቀናብርልን ያመሸው ኤልያስ አስማረ ነው። በምስልና ድምፅ ቅንብር ግርማ ደገፋውና ሲሳይ አሸናፊ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲውሰራችን ስመኝሽ የቆየ ነበረች። ጽዮን ግርማ ብሬያቸሁ አምሽቻለሁ። ሰላም፣ በደህና እደሩ።